የቀድሞው የአረና ትግራይ ሊቀመንበር አቶ ገብሩ አስራት የኢህአዴግ አብዮታዊ ዴሞክራሲ አንድ የፖለቲካ ድርጅት ብቻ እንዲኖርና ሌሎች እንዲጠፉ የሚፈልግ ነው ይላሉ። ህውሀትን የተወከሉት ወይዘሮ ትርፉ ኪዳነ ማርያም ደግሞ ፓርቲዎቹ ይህን የሚሉት ህብረተሰቡ ስለማይቀበላቸውና ድክመታቸውን ለመሸፈን ነው ሲሉ መልስ ይሰጣሉ። ግርማይ ገብሩ። አቶ ገብሩ አስራት እንደሚሉት የኢህአዴግ አብዮታዊ ዴሞክራሲ ህብረተሰቡን በፖለቲካና ኢኮኖሚያዊ መልኩ መቆጣጠር ነው በማለት ይገልጹታል። እቱ መሰረቱ ናይ አቤታዊ ዲሞክራሲ ንሕብረተሰብ ብፖለቲካን ብኢኮኖሚን ምቁፃር እዩ ካሊእ ውሉ ምቁፅፃር መንግስቲ ሉ የአብዮታዊ ዲሞክራሲ መሰረት ህብረተሰቡን በፖለቲካና በኢኮኖሚ መቆጣጠር ነው። ሌላ የለውም። መንግስት ግን ሁሉንም ይቆጣጠራል። መሬት የራሱ ነው። የሚሸጠውም የሚቆጣጠረውም ራሱ ነው። መሬት የህዝብ ነው ቢባልም ህዝቡ ምንም መብት የለውም። ፖለቲካውም በተመሳሳይ ተቆጣጠር ነው የሚለው። አንዱ ፓርቲ እንዲገዛ ሌሎቹ ግን ጠላቶች ናቸው፣ መጥፋት ይኖርባቸዋል ይላል። ይህ በሰነዳቸው ውስጥ ያለውን ነው እየተናገርኩ ያለሁት። ዜጎችን በጠላትነት የሚፈርጅ የፖለቲካ ፕሮግራም ደግሞ ለኢትዮጵያ አይጠቅምም፣ መለወጥ አለበት ብለን እናምናለን። ህዝባዊ ወያነ ሓርነት ትግራይን ወክለው በዚህ ጉዳይ ላይ መልስ የሰጡት የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴና ስራ አስፈጻሚ አባል ወይዘሮ ትርፉ ኪዳን ማርያም እነኚህ የፖለቲካ ድርጅቶች ህብረተሰቡን የሚጠቅም አላማት ስለሌላቸው ህዝቡም አይቀበላቸውም። ለዚህ ነው ስህተቱንም እየጠቆመ ኢህአዴግን በተደጋጋሚ እየመረጠ ያለው ብለዋል። እቲ ንሶም ዝሓስዎ ናይ ኒዮ ሊበራሊዝም መንገዲ እቲ መንግስትስ ናፍቲ ኢኮኖሚ ኢዱ ክእቱ የብሉን እነሱ የሚያስቡት የኒዮሊበራሊዝም መንገድ መንግስት ኢኮኖሚ ውስጥ እጁን ማስገባት የለበትም ይላል። ይህ በበለጸጉት አገሮች ይሰራ ይሆናል። ድህነት ውስጥ ላለው ግን ሁልጊዜ የግሉ ዘርፍ ለትርፍ ነው የሚሰራው። አብዮታዊ ዲሞክራሲ የተለያዩ ፓርቲዎች ነጻ ሆነው እንዲወዳደሩ አይፈቅድም የሚሉት ድክመታቸውን ለመሸፈን የሚያመጡት የተሳሳተ ጸረ ዲሞክራሲ ጸረ ልማት አመለካከት ነው። ህገ መንግስቱ ነፃ ውድድር ፈቅዶ እየተወዳደሩ ነው ያሉት። ማን ይከለክላቸዋል? ለውድቀታቸው መሰረት እየሆነ ያለው ህዝቡን የሚጠቅም ፖሊሲና ስትራቴጂ ይዘው አለመምጣታቸው ነው። ለዚህም ህዝቡ ኢህአዴግም ስህተቱን እያረመ በተደጋጋሚ እየመረጠው ይገኛል። ትግራይ ክልል ውስጥ ያሉት ከሰባት መቶ ሺህ በላይ የህወሀት አባላት ልክ እንደ ተቃዋሚ አባላት የታፈኑና በደል የሚደርስባቸው ስለሆኑ የእኛ ደጋፊዎች ናቸው ሲሉ በመግለጽ በመጪው ምርጫ ድምፃቸው ለአረና ትግራይ ሊሰጡ ይችላሉ የሚል እምነት አላቸው። አቶ ገብሩ አስራት ናይ ህወሀት አባላት እውን ጽላትን መንገድ ሸ የህወሀት አባላት ጠላቶቻችን አይደሉም። በምንም ተአምር ሊሆኑ አይችሉም። በእኔ አመለካከት ሰባት መቶ ሺህ የህወሀት አባላት የእኛ ደጋፊ ሊሆኑ ይችላሉ። የተወሰኑ ተጠቃሚዎች ሊኖሩም ይችላሉ፣ መሬትና የመንግሥት በጀት የሚዘርፉ። አብዛኞቹ ግን አርሶ አደሮች ናቸው፣ ልክ እንደኛው የሚታፈኑ በደል የሚደርስባቸው ናቸው። ስለዚህ ነፃና ፍትሐዊ ምርጫ ከተካሄደ የእነዚህን ሁሉ ድጋፍ በትክክል እናገኛለን ብዬ አምናለሁ። ህወሀትንም እንደ ተወዳዳሪ እንጂ እንደ ጠላት አናየውም። ወይዘሮ ትርፉ ኪዳን ማርያም ለዚሁ መልስ ሰጥተውበታል። ሰዎች የኢህአደግ ዓላማ በሚገባ ተረድተው ለተግባራዊነቱም እስከ መስዋዕትነት ለመክፈል አምነውበት ነው የኢህአደግ አባላት የሚሆኑት እንግዲህ እነሱን ከደገፈ መጪው ምርጫ ይመሰክራል ብለዋል። እዚዩ ዝበለፀ ሕጂ ንዓድና ክጠቅም ዝኽእል መንገድን አንፈትን ኢሉ ነዚ ዕላማ እዚ ድማ ክሳዕ መስዋዕት ይህ ነው ለአገራችን በበለጠ የሚጠቅም መንገድና አቅጣጫ ብሎ ለተግባራዊነቱ ደግሞ እስከ መስዋዕትነት ለመክፈል ታገላሉሁ ብሎ ነው አባል የሚሆነው። የአረና አባላት በተለይ ወይዘሮ አረጋሽ አቶ ገብሩ አስራት አስገድደን አባል እንደማንመለምል እራሳቸው ያውቁታል። ለዚህም በያዙት ዓላማ ነው ሊደግፏቸው ወይም ሊቃወሟቸው የሚችሉት ዓላማቸውን አይቶ የሚወስነው በምርጫ ላይ የሚታየው ውጤት እራሱ ምርጫው ይመሰክራል። አረና ትግራይ በቅርቡ ባካሄደው ሶስተኛ ድርጅታዊ ጉባኤ 25 የማዕከላዊ ኮሚቴና 11 የስራ አስፈጻሚ አባላት መምረጡ ይታወቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም